ዲሞክራሲ በተግባር ይቀጥላል። የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ሥራ አስፈጻሚ ኮሚቴ መደበኛ ስብሰባ የተለያዩ ውሳኔዎችን በማሳለፍ ትናንት ማምሻውን መጠናቀቁ ይታውቋል። ስብሰባው በተለይ ከጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ በአሁኑ ወቅት ሀገሪቱን እየመራ ያለው ማን ነው ለሚለው እጅግ አንገብጋቢ ጥያቄ በቂ ምላሽ ይሰጣል ተብሎ ተጠብቆ ነበር ማታ ባሳለፋቸው ውሳኔዎች ላይ ግን ይህን አስመልክቶ በግልጽና በማያሻማ ቋንቋ የተገለጠ ነገር የለም። የተባለው የግንባሩን ሊቀመንበርና ምክትል ሊቀመንበር የመሰየም ጉዳይ የግንባሩ ምክር ቤት ስልጣን በመሆኑ በመስከረም መጀመሪያ ሳምንት በሚካሄደው የምክር ቤቱ ስብሰባ እንዲፈጸም የሥራ አስፈጻሚ ኮሚቴው ወስነዋል ነው። ቀጣዩ ዲሞክራሲ በተግባር ፕሮግራም ይህንኑ መነሻ ያደረገ ዝግጅት አለው። ሰሎሞን ክፍሌ የሕገ መንግሥት ባለሙያ ጋብዞ አወያይቷል። እንደምናመሻቸው የተከበራችሁ አድማጮች አንዳንድ ጥያቄዎችን ለማንሳት ሞክር ያለሁ። በቅድሚያ የግንባሩ ሊቀመንበርና ምክትል ሊቀመንበር የመሰየም ጉዳይ የግንባሩ ምክር ቤት ስልጣን ነው ማለት ምን ማለት ነው? መስከረም ላይ የሚመረጡት የኢህአዴግ ሊቀመንበርና ምክትሉ የሀገሪቱን አመራር ይረከባሉ ማለት ይሆን? እስከዚያስ የሕገ መንግሥቱ አንቀጽ 7አምስት በግልጽ ባስቀመጠው መሠረት ምክትል ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ በማይኖርበት ጊዜ ተክቶት ይሰራል ይላል። እስከምናውቀው ኃይለማርያም ደሳሌ የነበሩ ምክትላቸው አሁን ግን የመንግስቱ መገናኛ ብዙሃን መለስ ዜናዊ በሌሉበት ኃይለማርያምን ምክትል ጠቅላይ ሚኒስትር እያሉ ነው የሚጠሯቸው። መለስ የሉ፣ የማን ምክትል? ለማንኛውም እንግዳይ ላስተዋውቅ። ዶክተር ጌታቸው መታፈሪያ ይባላሉ። ቦልቲሞር ሜሪላንድ በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ምናልባት የትላንት ፕሮግራማችንን አድምጠውት ከሆነ ተቃዋሚ ፓርቲው ኢዴፓ ጠቅላይ ሚኒስትር መለስ ዜናዊ እንደሞቱ ተተኪ መሪ መምረጥ ቀዳሚ ተግባር መሆን ነበረበት ሲል መዘግየቱን ተቃውሟል። በሕጋዊና ዘመናዊው አካሄድም የአንድ ሀገር መሪ ሲሞት ቀዳሚው ተግባር ተተኪውን መምረጥ መሆን አለበት ይልና በጋናና ማላዊ መሪዎቹ ሲሞቱ ተተኪዎቹ የታወቁት ወዲያው እንደነበር በምሳሌነት ይጠቅሳል። እርስዎ እስቲ እነዚህን ሁሉ ከግንዛቤ በማስገባት አስተያየቱን ያጋሩን። እሺ፣ አንድ ባለስልጣን የሀገር መሪ በሕይወት እልፈትም ሆነ በሌላ ከዚህ ዓለም በሚለዩበት ጊዜ ወይንም ከስራቸው በሚተጓጉሉበት ጊዜ ያንን ስራ ሞልቶ የማስተዳደር ተግባሩን መቀበል ያለበት ባለስልጣን መኖር አለበት። የማንኛውም በዴሞክራሲ የተመሰረቱ አገሮች ሕገ መንግስታቸው ይሄንን ቁልጭ አድርጎ ያሳያል። በቅርቡ በአፍሪካ ሀገሮች እንደነ ጋና፣ እዚህም አሜሪካን ሀገር ለምሳሌ ወተርጌት ቅሌት የሚባለው ኒክሰን ከቤተ መንግስቱ ወጥተው ሲሄዱ ተተኪ ምክትል ፕሬዚዳንቱ ነበረ እና ያልተዛነፈ ትክክል የሆነ የስልጣን መሸጋገር፣ የስልጣን ቅብብሎች ነበረ። ይህ ምንድን ነው? የዴሞክራሲ ሂደትን ነው የሚያሳየው። የዴሞክራሲ ሂደት በሌለበት አገር ግን ህገ መንግስቱ ቢናገርም በስራ ላይ ማዋል ያልተቻለበት ሁኔታ ስላለ የዚህ አይነቱ ክስተት አገሪቷን አጠያቂ ሁኔታ ላይ ያደርጋታል። ህዝብም በመንግስት ላይ እምነት ያጣል። የውጭ አገሮችም እንደዚሁ በዚህ አይነት መንግስት ላይ እምነት ያጣሉ። ምክንያቱም የስልጣን ሽግግር በሰላም ያለአንዳይ ጥያቄ መካሄድ ያለበት ነው። ያለበለዚያ ሁሉም በአንድ ቦታ ቁም ነው ባለበት እርጋ ነው የሚባለው። ያ ደግሞ ለህዝብ መንፈስ ሆነ ለአስተዳደርም ሆነ ለውጭ ሀገር ኢንቨስትመንትም ሆነ ለሁሉም በጣም በጣም መጥፎ የሆነ ጊዜ ነው እና ይህ ጠቅላይ ሚኒስትር መለስ ከሞቱ በኋላ የስልጣን ሽግግሩ ለነገ መሆን የሌለበት ነው። ያለ አንዳች ሳንክ ስልጣን መረካከብ መካሄድ ያለበት ነው። እንደዛ ካልሆነ ግን በስልጣን ላይ ያሉትን ሰዎች ሁሉ ምንድን ነው ሀሳባቸው ምንድን ነው ዓላማቸው የሚለውን ጥያቄ ያስነሳል። እንግዲህ የዚህ የተባለውን የኢዴፓ ነው ያልከኝ የእነሱንም ምትን እንግዲህ እጋራለሁ። በዛ ላይ ነገ ተነገወዲያ የሚባል ነገር አይደለም። ይህ ዛሬ መፈጸም ያለበት ነው። ገና ድሮ ተቀምሮ ተጽፎ መቀመጥ የነበረበት ነገር ነው። ይሄ ምክትል እየተባለ የሚጠራ ሰው ለመሆኑ ሀገር እየመራ ነው ማለት ይቻላል? ዶክተር ጌታቸው ምክትል የሚባል ሰው ያው ዋናው እያለ ከዋናው ዋናውን ተከትሎ የሚሄድ ማለት ነው። ዋናው ከሌለ ግን ምክትሉ የዋናውን ቦታ ተቀብሎ መስራት ያለበት ነው። ምክንያቱም የስልጣን ሽግግር ላይ ምንም አይነት መዛነፍ የሌለበት ነው። ፈረንጆች እንደሚሉ ስሙዝ ያለ አንዳች እንትን ሽግግር መኖር አለበት። ያለ በለዚያ እኮ ህዝብ አመኔታ ያጣል በመንግስት ላይ፣ የውጭ መንግስታትም እንደዚሁ አመኔታ ያጣሉ። እና የዛ አይነቱ ሁኔታ መኖር የሌለበት ነው። እንግዲህ በዴሞክራሲ ኢትዮጵያ እንግዲህ ዴሞክራሲ ነኝ ስላለች ህገ መንግስት አለ ይባላል። ያ ህገ መንግስት እነዚህን ቁልጭ አድርጎ ማስቀመጥ ነበረበት። እስካሁን ያለውን ሂደት የሚገመግሙ አንዳንድ ወገኖች ኃይለማርያም ደሳለኝ ተጠባባቂ ተብለው ሲጠሩ ከቆዩ በኋላ እንደገና ምክትል ተብለው መጠራት መጀመራቸው፣ ፓርላማውን በአስቸኳይ አለመሰብሰቡ፣ ቀጣዩ ጠቅላይ ሚኒስትር ማን መሆን እንዳለበት ከስምምነት ላይ አለመደረሱን ያሳያል ይላሉ። ጊዜው መርዘሙ አለ የሚባለውን የስልጣን ሽኩቻ አያሰፋም እንዴ? ብዙ ጥርጣሬ ሊያስነሳ ይችላል እኮ። ተጠባባቂ የሚባለው ራሱ ስሙ መቀየሩ አንደኛ ጠያቂ ነገር ነው። ጊዜ መውሰዱት ለምንድን ነው? ዴሞክራሲ አለ ከተባለ፣ ህገ መንግስት አለ። ህገ መንግስት እኮ ማለት ሁኔታዎቹን ይቅርታ በእንግሊዝኛ ምንድነው? ፕሪዲክታቢሊቲ ይሄ ቢሆን ይሄ ይሆናል ተብሎ ወደፊት ለመተንበይ ይቻላል። አሁን ግን ያ ሕገ መንግስት ሁኔታዎቹን ለመተንበይ እንኳን ያልተቻለበት ሁኔታ ላይ ነው ያለው። የጊዜ መራዘሙ ደግሞ ብዙ ቅድም እንዳልነው ክፍተቶች ይፈጠራሉ። እርስ በርስ መሸዋኮት ይኖራል። የቡድን ሁኔታዎች ይፈጠራሉ። አንዱ ቡድን አንደኛውን ላሸንፍ የሚል ሁኔታ ይፈጥራል እና ይህ ሁኔታ አገሪቷን ለመጥፎ ሁኔታ የሚዳርጋት እና ችግር የሚያመጣ ነገር ነው። ጊዜ መራዘም የሌለበት ነገር ነው። ይህ ገና ድሮ ተተንብዮ ተቀምሮ የተቀመጠ ሁኔታ መኖር ነበረበት። በዴሞክራሲያም አሰራርና በጥሩ ሕገ መንግሥት ያ ቀደም ብሎ መተንበይ የነበረበት ሁኔታ ነው እንጂ አሁን ለገና ለገና ይህን ማድረግ አለብን፣ ይህን ስም መቀየር አለብን የሚባልበት ጊዜ አይደለም። በመጨረሻ ዶክተር ጌታቸው በአሁኑ ጊዜ ለኢትዮጵያ የሚበጃት ብሔራዊ እርቅ መሆኑን ብዙዎች ይስማማሉ፣ በሚያወጧቸውና በሚሰጧቸው መግለጫዎችም ያነሱታል። አቶ ኃይለማርያም ደሳለኝን ጨምሮ አመራር ላይ ያሉ የኢትዮጵያ ባለሥልጣናት ግን አንድም ነገር ሳይዛነፍ ደግመዋለሁ፣ ዝንፍ ሳይል በቀድሞው አሰራር እንደሚቀጥሉ ይናገራሉ። ሁሉ ነገር እንደ በፊቱ ይቀጥላል ነው መሰለኝ የሚሉት እንደ ገባኝ። እስቲ እርሶ ኢህአዴግ ያለመለስ ዜናዊ በምን መልክ ይቀጥላል ብለው ያስባሉ? ጥሩ ጥያቄ ነው። አንደኛ ያለፈው ኮ ስርዓት እንከን ያለበት ነው። ብዙ ሰዎች የተጉላሉበት ነው። ድህነት የበዛበት ሁኔታ ነው። ጋዜጠኞች የሚታሰሩበት ሁኔታ አለ። የዴሞክራሲ ሽታ የጠፋበት ሁኔታ አለ። መሬት አራሾች ከቦታቸው የተፈናቀሉ ከቀያቸው የተፈናቀሉ ለውጪ ቱጃሮች የሚሰጡበት ሁኔታ አለ። እንደዚሁም ደግሞ በሀገራችን ሁኔታ ላይ ያገባናል የሚሉ ተቆርቋሪዎች ፖለቲካል ፓርቲም ሆኑ ሌሎችም የሲቪክ ድርጅቶችም እነዚህ ሁሉ የተገለሉበት ሁኔታ ነው ያሉት። ያ ባለበት ሁኔታ እንዴትስ ሊቀጥል ይችላል? ይህ ሰላምን የሚጋብዝ አይደለም። ይህ ችግር የሚያመጣ ነው። እርቀ ሰላም ሁሉንም ኢትዮጵያዊ ያገባኛል የሚል የፖለቲካል ፓርቲ ሆነ የሃይማኖቱንም ክፍል ሆነ ምሁራንም የታወቀ ግለሰቦችም ሆኑ የአገር ሽማግሌዎች የአገር ሽማግሌዎች ተሰብስበው ለኢትዮጵያ ምንድን ነው የሚበጃት፣ እንደዚህ ተደናቆ ለዘላለም መቆየት አንችልም። አገር መገንባት አለብን። ድህነትም ማጥፋት አለብን። አካባቢያችን መንከባከብ አለብን። እነዚህ እነዚህ ሁሉ መሰረታዊ ጥያቄዎች የሚሰሩትና የሚካሄዱት ሰላም ሲኖር ነው። ብሔራዊ እርቅ ተደርጎ ያለፈው አለፈ፣ ወደፊት እንሄድ ተብሎ ይህም ማለት ኢያደግንም ህዋትንም ጨምሮ ነው። እነሱንም ሳያገል ወደፊት እንዴት ነው የምንሄደው? ያ አይነት እይታ ያ አይነት አመራር መምጣት አለበት ወቅቱም አሁን ነው ብሎ ካደረ በኋላ ለችግር ይጋርጠናል። እንግዲህ ስልጣን ላይ ያሉ ሰዎች በስልጣናቸው ሳይተማመኑ ነገ የነሱ አይደለችም፣ ዛሬ ግን የነሱ ነች። ያ ዛሬን በሰላም እንዴት አድርገን ተሰባስበን ለዛጭ ሀገር እጣ ፈንታ ተመካክረን ምን እናድርግ የሚለውን መዋየት ያለባቸው መሰለኝ። አሁን እንግዲህ እንደሚባለው ኳሱ በኢሕአዴግ ሜዳ ውስጥ ነው ያለው። እንግዲህ አጠቃቀሙን ማወቅ አለበት፣ ዘዴ መፈለግ አለበት። ቪዥን ራዕይ፣ የአገሪቷን ራዕይ ሁሉም ባሳተፈ ሁሉም ባሳተፈ ማካተት ያለበት ይመስለኛል። ዶክተር ጌታቸው መታፈሪያ፣ ቦልቲሞር ሜሪላንድ በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ።